ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መስከረም 11 2012 ዓ ም ዝግጅታችን ጀመረ። መቼም ወደፊት ተስፋ አደርጋለሁ አንድ ሕግን እንደሚወድ፣ አገሩን እንደሚያፈቅር፣ ሰብዓዊነትን እንደሚያከብር፣ ለእያንዳንዱ ሰው ክብር ከፍተኛ ዋጋ እንደሚሰጥ፣ ጠንካራና ትጉ ሰራተኛ የሆነች ሴት ሆኜ ልታሰብ እንደምችል ተስፋ አደርጋለሁ። ባለፈው ሳምንት ህይወታቸው ያለፈው የጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግ በህይወት እያሉ ከሰጡት ቃለ ምልልስ የተቀነጨበ ነው ያሰማ ናችሁ ታሪካቸውን የሚያስታውስ ዘገባ። በአብይ ርዕስ ይዘናል። አቶ ጃዋር መሐመድ ና አቶ በቀለ ገርባን ጨምሮ 23 ሰዎች የወንጀልና የሽብር ክስ ተመሰረተባቸው። ኦኤምኤን የቴሌቪዥን ጣቢያም ተከሳሽ ሆኗል። እነ አቶ ጃዋር መሐመድ በክሱ ላይ መቃወሚያ ሰምተዋል። የፌዴራል ጠቅላይ አቃቢ ሕግ እየተጠቀመበት የሚገኘው የጸረ ሽብር ሕግ በ2012 ዓ ም ተሻሽሎ የወጣው መሆኑን ጠቅላይ አቃቢ ሕግና የህግ ባለሙያዎች ተናግረዋል። ለምሽቱ ከያዝናቸው ዘገባዎች የተወሰኑት ናቸው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 94 ነጥብ 3 ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ባለፈው ሳምንት ከዚህ ዓለም በሞት የተለዩትን ስመጥሯን የጠቅላይ ፍርድ ቤት ለውጥ አራማጅ ዳኛ ሩት ቤደር ጊንስበርግን እንዲተኩ ከወግ አጥባቂ ሴት ዳኞች አንዷን ለመሾም እየተዘጋጁ ይመስላል። የተጠቀሱት የትራምፕ የፌደራል ይግባኝ ፍርድ ቤት ዳኝነት ተሿሚዎች ናቸው። ሚስተር ትራምፕ ቅዳሜ ዕለት ሰሜን ካሮላይና ፌትስቪል ከተማ ውስጥ ባካሄዱት የፖለቲካ ቅስቀሳ ለደጋፊዎቻቸው ባሰሙት ንግግር እጩ ተሿሚያቸውን በዚህ ሳምንት ይፋ እንደሚያደርጉ፣ ተሿሚያቸው ደግሞ ሴት እንደሚሆኑ ተናግረዋል። ከአሁን ቀደም ፕሬዚደንት ትራምፕ ለጠቅላይ ፍርድ ቤት ዳኛ ሲመርጡ ሺካጎ ተቀማጯን የሰባተኛ ምድብ ይግባኝ ፍርድ ቤት ዳኛ ኮኒ ባረትን እና አትላንታ ተቀማጯን የ11ኛ ምድብ ፍርድ ቤት ዳኛ ባርባራ ላጎዋን በታሳቢ እጩነት ይዘዋቸው እንደነበረ አይዘነጋም። ፌትስቪል የታደሙት ደጋፊዎቻቸው ሹም ሹም እያሉ መፈክር ሲያሰሙ ትራምፕ እንዴታ እሾማለሁና ሲሉ መልስ ሰጥተዋል። የዲሞክራቲክ ፓርቲው ተፎካካሪያቸው ጆ ባይደን በበኩላቸው በአውሮፓውያን ህዳር ሶስት ቀን ከሚከናወነው ፕሬዝደንታዊ ምርጫ በፊት የመወሰኛው ምክር ቤት የጠቅላይ ፍርድ ቤት እጩ ሹመት ማጽደቂያ ድምፅ እንዳይሰጥ አሳስበዋል። ዛሬ ፕሬዚደንት ትራምፕ በሰጡት ቃል ታሳቢ የጠቅላይ ፍርድ ቤት እጩዎቻቸውን ዝርዝር አጣርተው ወደ አምስት እንዳደረሱትና ማንን እንዳጩ የፊታችን አርብ ወይም ቅዳሜ እንደሚያስታውቁ ገልጸዋል። ከመካከላቸው ሶስቱ በቅርብ ዓመታት ለፌዴራል ይግባኝ ፍርድ ቤት ዳኝነት በሳቸው የተሾሙ ሴቶች መሆናቸው ሲገለጽ፣ ፕሬዚደንቱ ለፋክስ ኒውስ በሰጡት በዚሁ ቃል ሌሎቹን ሁለቱን ለመግለጽ ፈቃደኛ ሳይሆኑ ቀርተዋል። ፕሬዚደንቱ ዲሞክራቱ ተፎካካሪያቸው ጆ ባይደን ለጠቅላይ ፍርድ ቤት ዳኛ መመረጥ ያለበት በአዲስ ፕሬዚደንት ነው ያሉትን በማጣጣል ዋናው ጉዳይ እኛ ተመርጠን ያለነው ትክክለኛውን ነገር ማድረግና ቶሎ ማከናወን አለብን ብለዋል። በዚህ ሳምንት ከሚከናወኑት የሟቿ ዳኛ ጊንስበርግ የጸሎትና የመታሰቢያ ስነስርዓቶች በኋላ እጩውን አስታውቃለሁ ብለዋል ፕሬዚደንቱ። ይህ በዚህ እንዳለ ለጠቅላይ ፍርድ ቤት ዳኛ ሩት ኪንስበርግ በተወለዱበትና ባደጉበት የኒውዮርክ ከተማ ብሩክሊን ቀበሌ የመታሰቢያ ሐውልት እንደሚቆምላቸው የኒውዮርኩ አገረገዢ አንድሩ ኮሞ አስታውቀዋል። ዲሞክራቱ አገረ ገዢ ኮሞ ሀውልቱን የሚቀርጸው የኪነ ጥበብ ባለሙያና የሚቆምበትን ስፍራ የሚመርጥ ኮሚሽን እንደሚሰይሙ ገልጸዋል። የሚገነባላቸው ሀውልት፣ አሉ አገረ ገዢ ኮሞ በመግለጫቸው፣ ሩት ግንስበርግ ዛሬ ለምናውቃት አሜሪካ ላበረከቱት አስተዋጽኦ የሚቆም በአካል የሚታይ መታሰቢያ ይሆናል። እሳቸው የሰሩትን ጥልቅ ስራ ለማስቀጠር ለሚንቀሳቀሱም ማበረታቻ ይሆናል ብለዋል። ጊንስበርግ እንደ አውሮፓውያን አቆጣጠር በ933 ዓ ም ተወልደው ያደጉት በኒውዮርክ ብሩክሊን ፍላት ቡሽ በሚባል ሰፈር ነው። ስማቸው ዝናን እያተረፈ የመጣው በአሜሪካ የሲቪል መብቶች ህብረት ኤሲኤልዩ በሴቶች መብቶች ፕሮጀክት ጠበቃ ሆነው በሰሩበት ዘመናቸው እንደሆነ ይወሳላቸዋል። አገረ ገዢ አንድሮ ኮሞ በተከፋፈለ ዓለም ለራሴ ሳይሉ ለእውነትና ለፍትህ የለፉ ድምፅ ለሌላቸው ድምፅ የሆኑ በጥላቻና በምንቸገረኝ ባይ ኃይሎች የተገፉትን ከፍ ያደረጉ ሲሉ አስታውሰዋቸዋል። ሩት ቤደር ግንስበርግን ለዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኝነት የሾሟቸው የወቅቱ ፕሬዚደንት ቢል ክሊንተን በጊዜው እሳቸውን መምረጣቸውን ይፋ ባደረጉበት ወቅት ሩት ቤደር ግንስበርግ በአሜሪካ ታሪክ መጻሕፍት ታሪካቸውን ለማስመዝገብ የጠቅላይ ፍርድ ቤት መቀመጫ የሚያስፈልጋቸው ሆነው አይደሉም፣ ታሪካቸው አስቀድሞ ተመዝግቧልና ሲሉ ተናግረውላቸው እንደነበረ ይታወሳል። በ87 ዓመታቸው ያረፉትን የጠቅላይ ፍርድ ቤት ዳኛ ሩት ግንስበርግን ታሪክ የሚዘክር ዘገባ በአብይ ርዕስ ይቀርባል። የአይቮሪ ኮስት ፕሬዚደንት አላሳን ዋታራ ለሶስተኛ የስልጣን ዘመን እንዳይመረጡ በህዝባዊ እምቢተኝነት እንከላከል ሲሉ ዋናው የተቃዋሚ ጎራ ፕሬዝደንታዊ እጩ ተፎካካሪ ተማጽኖ አቅርበዋል። ሄንሪ ኮናምቤዴ ይህን ተማጽኖ ያቀረቡት ትናንት በዋና ከተማዋ አቢዣን ከሌሎች የተቃዋሚ እጩዎችና ከደጋፊዎቻቸው ጋር ባደረጉት ስብሰባ ላይ ሲናገሩ ነው። የሰባ ስምንት ዓመቱ ፕሬዚደንት ዋታራ እንደገና ለመመረጥ እንደማይወዳደሩ የገቡትን ቃል ማጠፋቸውን ተከትሎ ሀገሪቱ ውስጥ በተቀሰቀሰ ብጥብጥ ካለፈው ወር ወዲህ ቢያንስ 12 ሰዎች ተገድለዋል። ዋታራ ተተኪያቸው እንዲሆኑ የመረጧቸው እጩ ተፎካካሪ ጠቅላይ ሚኒስትር አማዱ ጎን ኩሊባሊ ባለፈው ሐምሌ በድንገት በልብ ድካም ህይወታቸው ካለፈ በኋላ ቃላቸውን አጥፈው የገዢ ፓርቲያቸውን እጩነት መቀበላቸው አይዘነጋም። ተቃዋሚዎቻቸው ዋታራ ለሶስተኛ የስልጣን ዘመን እንዲወዳደሩ ህገ መንግስቱ አይፈቅድም በማለት ይከራከራሉ። ፕሬዚደንቱ ደግሞ እኔ ለሁለተኛ የስልጣን ዘመን በ2015 እንደ አውሮፓውያን አቆጣጠር ከተመረጥኩ በኋላ የወጣው አዲስ ህገ መንግስት አይመለከተኝም ብለዋል። የሀገሪቱ ጠቅላይ ፍርድ ቤትም መወዳደር ይችላሉ ሲል ውሳኔ ሰጥቶላቸዋል። በዓለም አቀፍ የኮቪድ አስራ ዘጠኝ ወረርሽኝ ዜና ዩናይትድ ስቴትስ ውስጥ በበሽታው የተነሳ ህይወታቸውን ያጡት ሰዎች ቁጥር ወደ ሁለት መቶ ሺ እየተቃረበ መሆኑን ወረርሽኙን የሚከታተሉ ኤክስፐርቶች እየተናገሩ ነው። በኮሮና ቫይረስ የተያዙት ከስድስት ነጥብ ስምንት ሚሊዮን አልፈዋል እስካሁን ባለው አሀዝ 199513 ሰዎች ናቸው ለህልፈት የተዳረጉት። በሁለቱም በዓለም ትልቁን ቁጥር ዩናይትድ ስቴትስ እንደያዘች መሆኗን የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ያመለክታል። በቅርብ ቀናት በደቡብ ምዕራብና ማዕከላዊ ምዕራብ ክፍለ ግዛቶቿ የኮሮና ቫይረስ ተያዦች ቁጥር ማሻቀቡ በኮሌጆችና በሌሎችም ትምህርት ቤቶች መከፈት ምክንያት መሆኑ እየተነገረ ነው። በተያያዘ ዜና ለጎንዮሽ ጠንቅ የማያጋልጥና በደንብ የሚሰራ የኮሮና ቫይረስ መከላከያ ክትባት ለማድረስ የሚደረገው ርብርብም ሰሞኑን እክል አግኝቶታል። የብሪታንያው ቴሌግራፍ ጋዜጣ ትናንት ባወጣው ዘገባ መሰረት ዩናይትድ ስቴትስ ውስጥ የኋለኛ ምዕራፍ የሰው ላይ ፍተሻ ላይ የነበረ አንድ ክትባት የጎንዮሽ ጠንቅ ሊያስከትል ይችላል የሚል ስጋት በመፈጠሩ ለጊዜው እንዲቋረጥ ተደርጓል። በአስትራዜኒካ የመድኃኒት ኩባንያና በእንግሊዙ ኦክስፎርድ ዩኒቨርሲቲ በጋራ የተሰራው ኤዚዲ ዋን ቱ ቱ ቱ የሚል መጠሪያ የተሰጠው ክትባት ዩናይትድ ስቴትስ፣ ብሪታንያ፣ ብራዚል፣ ደቡብ አፍሪካና ህንድን ጨምሮ በብዙ ሀገሮች ሁለተኛና ሶስተኛ ዙር ሙከራ ላይ ደርሶ እንደነበረ ይታወሳል። በቴሌግራፍ ዘገባ መሰረት የብሪታንያ ሙከራ የተቋረጠው ሁለት በጎ ፈቃደኛ ተሳታፊዎች ትራንስቨርስ ማይሊቲስ የሚባል የህብለ ሰረሰር መቆጣት ከገጠማቸው በኋላ እንደሆነ ዘግቧል። በዓለም ዙሪያ በቫይረሱ የተያዙ ሰዎች ቁጥር ከ31 ሚሊዮን ተሻግሯል። በበርካታ ሀገሮች እንግሊዝን ጨምሮ የቫይረሱ አዲስ ተያዦች ቁጥርም እየጨመረ መምጣቱ እየተሰማ ነው። የኮቪድ-19 ወረርሽኝ በዓለም ዙሪያ ስደተኞች ላይ ጉዳት እያደረሰ ሲሆን የኖርዌይ የስደተኞች ጉዳይ ምክር ቤት ባወጣው አዲስ ሪፖርት በግጭት ምክንያት ከቀያቸው ከተፈናቀሉ ስደተኞች ውስጥ 80 ከመቶው በወረርሽኙ ምክንያት ስራቸውን አጥተዋል ወይም በሌላ መንገድ የሚያገኟቸውን ገቢዎች ማግኘት ተስኗቸዋል። ኤንአርሲ በ14 ሀገሮች የጠየቃቸው 1ሺ ይጠየቃቸው 1400 የሚሆኑ ተፈናቃዮች ውስጥ ሰባ ከመቶ ለቤተሰባቸው በቀን የሚያቀርቡትን ምግብ መቀነሳቸውን ሲናገሩ፣ 73 ከመቶ ደግሞ ገቢ ስለሌለን ልጆቻችንን ትምህርት ቤት አንሰድም ማለታቸው ተገልጸዋል። በህገወጥ መንገድ የተግበሰበሰ ብዛት ያለው ገንዘብ በአንዳንዶቹ የዓለም ታላላቅ ባንኮች ውስጥ ሲንቀሳቀስ ከርመዋል ሲል አንድ የዓለም አቀፍ ጋዜጠኞች የክትትል ሪፖርት ገለጸ። በዝፊል ኒውስ የተባለው የዜና አውታርና የዓለም አቀፍ መርማሪ ጋዜጠኞች ማህበር አይሲአይጄ ባካሄዱት ክትትል ትናንት ባወጡት ሪፖርት በቁጥጥሩ ዘርፍ ድክመት መኖሩን ገልጸው አውግዘዋል። ከ88 ሀገሮች 108 ዓለም አቀፍ መገናኛ ብዙኃን የተመራው ክትትል በአለም ዙሪያ ከሚገኙ ባንኮች ለዩናይትድ ስቴትስ የገንዘብ ሚኒስቴር የፋይናንስ ሕግ አስከባሪ ክፍል ፊንሴን የደረሱ በሺዎች የተቆጠሩ የአጠራጣሪ የገንዘብ እንቅስቃሴ ሪፖርቶችን መሰረት አድርጎ የተካሄደ መሆኑ ተገልጿል። እነዚህ ሰነዶች በአውሮፓውያን ከ1999 ዓ ም እስከ 2017 በነበረው ጊዜ የተንቀሳቀሱ ከሁለት ትሪሊዮን ዶላር በላይ ዝውውሮችን የሚመለከቱ መሆናቸውን ነው ሪፖርቱ ያመለከተው። በመጨረሻም የተባበሩት መንግስታት ድርጅት በዓለም አቀፉ የኮቪድ-19 ወረርሽኝና በሌሎችም በተደቀኑ ከባድ ፈተናዎች መካከል ዛሬ የምስረታውን ሰባ አምስተኛ ዓመት አክብሯል። ዋና ጸሐፊ አንቶኒዮ ጉቴሬሽ የተደቀኑት ከባድ ተግዳሮቶች ጠንካራ ዓለም አቀፍ ትብብር እንደሚያስፈልግና አንገብጋቢ እንደሆነ የሚያመላክቱ ናቸው ብለዋል። ኮቪድ-19 ዓለማችን ያሉባትን ድክመቶች ገሃድ አውጥቶ አስጥቶታል ያሉት አንቶኒዮ ጉቴሬሽ መፍትሄ ማግኘት የምንችለው ደግሞ በትብብር ከሰራም ብቻ ነው ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርዝ በ25 ሜትር ባንድ በ1240 ኪሎ ኸርዝ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መስከረም 11 2012 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን አምሃሪክ ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ ዘጠና አራት ነጥብ ሦስት ላይ በቀጥታ ማዳመጥ ትችላላችሁ። የገሪማ ወንጌሎች የሚባሉት የተጻፉት በግዕዝ ነው። እነዚህ ከውጭ የመጡ ዘጠኙ ቅዱሳን እንግዲህ በጣም በጣም ጠቃሚ ነጥብ ነው። የራሳቸውን የግሪክ ቋንቋ ወይም የሲሪያክ ቋንቋ ወይም ደግሞ የሮማን ቋንቋ ኢትዮጵያ ውስጥ ተጽዕኖ እንዲኖረው አላደረጉም። በመቀሌ ዩኒቨርሲቲ የቅርስ ጥበቃ ክፍል ተባባሪ ፕሮፌሰር ዶክተር አየለ በከሪ ከተናገሩት የተወሰደ ነው። በሁለተኛው አጋማሽ በአፍሪካ ነክ ርዕሶች ይቀርባል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራማችን ላይ አጋጥመው ብታዳምጡ አስቀድመን ይቅርታን ጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሄቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግ በሀገሪቱ ከፍተኛው ፍርድ ቤት ውስጥ ለማገልገል ሲመረጡ ሁለተኛ ሴት ነበሩ። ወደ ሕግ ባለሙያነትም የገቡት በወቅቱ የነበሩ የሕግ ባለሙያ ሴቶች ቁጥር አነስተኛ በነበረበት ጊዜ ነበር። የሙያ አገልግሎት ዘመናቸውን ያሳለፉት የሴቶች መብት እንዲስፋፋ በመስራት ስለሆነ በተራማጁ ማህበረሰብ ዘንድ ስማቸው የገነነ ኮከብ ነበሩ። የተወለዱት እንደ አውሮፓውያን አቆጣጠር መጋቢት 15 1933 በብሩክሊን ኒውዮርክ፣ ሲሆን በ87 ዓመታቸው ሕይወታቸው ያለፈው ዋሽንግተን ዲሲ ውስጥ ነው። የሕይወት ታሪካቸውን የቪኦኤ ዘጋቢ ጁሊ ታቦ እንደሚከተለው አዘጋጅተዋለች። ደረጀ ደስታ ያቀርበዋል። እንደ ኤሮፓ አቆጣጠር ነሐሴ 10 1933 ሩት ቤደር ጊንስበርግ የዩናይትድ ስቴትስ የጠቅላይ ፍርድ ቤት ዳኛ ሆነው ሲመረጡ በታሪክ ሁለተኛዋ ሴት ነበሩ። ሴኔተር ናት መከርቲ እንደሚሉት ጊንስበርግ የህግ ባለሙያ ለመሆን የወሰኑት የሶስተኛ አመት የኮሌጅ ተማሪ እያሉ ነው። ጊዜው ደግሞ እንደ ኤሮፓ አቆጣጠር በ1950ዎቹ አሜሪካውያን በሶቪየት ህብረት ሁኔታ ስጋት አድሮባቸው የነበረበትና በሌላም በኩል ቀዩ ስጋት የሚለው ብዙዎችን አነቃቅቶ የነበረበት ጊዜ ነበር። ሩትም የህግ ባለሙያ መሆን ለምን እንደፈለጉ ሲገልጹ እንዲህ ብለው ነበር። ህገ መንግስታችንን ተመልከቱ። የተሻሻለውንም የመጀመሪያ አንቀጽ ይዩት። ምን ይላል? እያሉ የህግ መወሰኛ ምክር ቤቱን በማስታወስ ለእነኛ ሰዎች የቆሙ ጠንካራ የህግ ባለሙያዎች ነበሩ። የህግ ባለሙያዎች ሊኖረን ከሚገባን መሰረታዊ እሴቶቻችን ጋር እንደዚህ መልሰው የሚያገናኙን ከሆነ መሆን የምፈልገው ያንን ነው። የጊንስበርግ ወላጆች ልጃቸው ህግ እንዳታጠና ተስፋ ያስቆርጧት ነበር። ያን ማድረጋቸው በዚያ ዘመን በወንዶች በተሞላው የሙያ መስክ ውስጥ ስራ ልታገኝ የምትችል መሆኑን ስላሰጋቸው ነበር። ወጣቷ ጊንስበርግ ግን ቆርጠው ተነስተዋል። እናም ከኮርኔል ዩኒቨርሲቲ እንደ ኤሮፓ አቆጣጠር በ1954 የመጀመሪያ ዲግሪያቸውን እንዳገኙ ሃርቫርድ ዩኒቨርሲቲ የሚገኘው የህግ ትምህርት ቤት ተቀበላቸው። የህግ ትምህርት ቤቱ ሴቶችን መቀበል ከጀመረ ገና አምስተኛ አመቱ ነበር። ጊንስበርግ ጊዜውን ሲያስታውሱት እንዲህ ይላሉ። ወደ ህግ ትምህርት ቤት ስገባ በክፍል ውስጥ የሚማሩ ተማሪዎች ቁጥር ከአምስት መቶ ተማሪዎች በላይ ነበሩ። ከዚያ ውስጥ ሴቶች ዘጠኝ ብቻ ነበርን። ከሁለት ዓመት በኋላ ታዋቂ የታክስ ጠበቃና የህግ ፕሮፌሰር የሆኑት ባለቤታቸው ማርቲን ጊንስበርግ በኒውዮርክ ከተማ ስራ በማግኘታቸው ወደዚያው አቀኑ። በዚህ የተነሳ ሩት ጊንስበርግ ከሃርቫርድ ወጥተው ወደ ኮሎምቢያ ህግ ትምህርት ቤት ተዛወሩ። እንደ አውሮፓ አቆጣጠር በ1959 የህግ ድግሪያቸውን ተቀበሉ። ከዚያ በኋላ ልክ ወላጆቻቸው እንደ ሰጉት የወንዶችን አለም ሰብሮ ለመግባት ለሩት ጊንስበርግ ብርቱ ፈተና ሆነባቸው። ማንቅጠራቸው እንዲህ አሉ። በመላው ኒውዮርክ ከተማ ከሚገኘው የህግ ባለሙያ ድርጅቶች እኔም በመቅጠር ሊሞክረኝ ያሰበ አንድም እንኳን ድርጅት አልነበረም። አንድ አዛኝ የሆነ ፕሮፌሰር ስለገጠማቸው የቢሮ ስራ አገኙ። ትንሽ እንደቆዩ በሩትጀርስ ዩኒቨርሲቲና በኮሎምቢያ የህግ ትምህርት ቤት የመምህርነት ስራ አገኙ። እንደ ኤሮፓ አቆጣጠር በ1972 ጌንስበርግ በሁሉም የህይወት መስክ ለሴቶችና ልጃገረዶች መብትና እኩልነት የሚታገል የሴቶች መብት ፕሮጀክት ድርጅትን አቋቋሙ። ድርጅቱ በተቋቋመበት ጊዜ ስለነበረው ሁኔታ አሁን የዚህ የሴቶች መብት ፕሮጀክት እና የአሜሪካ የሲቪል ነፃነቶች ህብረት የተባለው ድርጅት ዲሬክተር የሆኑት ሌኖራ ላፒደስ ሲናገሩ እንዲህ ይላሉ። በዚያን ወቅት ወንዶች ወንድ ስለሆኑ ብቻ ለእነሱ ሲባል ተደንግገው የተጻፉ በጣም ብዙ እጅግ ብዙ የሆኑ ህጎች ነበሩ። ዲሬክተሯ ሌኖራ ላፒደስ ጊንስበርግ የሴቶች መብት የተመለከቱ ጉዳዮችን ወደ ፍርድ ቤት ያመጡበት ስለነበረው ሁኔታ የሚከተለውም ብለዋል። እንደ አውሮፓውያን አቆጣጠር በአስራ ዘጠኝ ሰባዎች ውስጥ የሴቶችን መብት የሚያስከብሩ ፕሮጀክቶችን ሲመሩ ህገ መንግስቱ የጾታ መድሎን የሚከለክል መሆኑን ለማሳየት ወደ ጠቅላይ ፍርድ ቤቱ ብዙ የክስ ጉዳዮችን ላይ በላዩ እያከታተሉ ያመጡ ነበር። ከሁለት አስርት ዓመታት በኋላ እንደ ኤሮፓ አቆጣጠር በ1993 ሩት ባዴር ጊንስበርግ የጠቅላይ ፍርድ ቤቱ አባል ሆነው በፕሬዚደንት ቢል ክሊንተን ተሰየሙ። በአገልግሎት ዘመናቸው በፍርድ ቤቱ የተራማጅ ወገን አስተሳሰብ አንደበት ሆነው ሲያገለግሉ ኖረዋል። ጊንስበርግ ዛሬ ሴቶቹ አሜሪካውያን በየስራ ቦታቸው የሚጋፈጧቸው የጾታ መሰናክሎች ከዩናይትድ ስቴትስ ውጪ ጨርሰው ጠፍተዋል ብለው ያምኑ ነበር ይቀረዋል ብለው ከሚያምኑትና ፍርድ ቤት ሊያስወግደው የማይችለው ችግር ነው ብለው የሚያምኑት አንድ ነገር ቢኖር የአሜሪካ ወንዶችና ሴቶች በቤተሰብና በስራ ጉዳዮች መካከል ሚዛኑን የጠበቀ ሕይወት የሚያስፈልግ መሆኑን በግልጽ መነጋገር የሚገባቸው መሆኑን ነው። ጊንስበርግ ስራቸውንና የሁለት ልጆች ወላጅ የሆኑበትን የእናትነት ድርሻቸውን ሚዛን በመጠበቅ በተንከባካቢው ባለቤታቸው ፍቅርና ድጋፍ ኖረዋል። እንደ ኤሮፓ አቆጣጠር በ2010 በሞት ስለተለዩቸው ባለቤታቸው ማርቲን ሲናገሩ እንዲህ ብለው ነበር። በሕይወት ውስጥ እስካሁን ያለኝ በጣም ጠቃሚ ነገር የህይወት ጓደኛ የነበረ መሆኑ ነው። ባለቤቴ ቢያንስ የኔ ስራ የእሱን ስራ ያህል እኩል አስፈላጊ መሆኑን ያስተማርኝ በልጆቻችን አስተዳደግ ውስጥ የራሱን እኩል ድርሻ መጫወት ይፈልግ የነበረ ሰው ነበር። የጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግ ሁልጊዜ ትክክል ነው ብለው ያመኑበትን ነገር ለማድረግ ይጥሩ እንደነበር ሲናገሩ እንዲህ ብለዋል። ማ ግ ንዲ መቼም ወደፊት ተስፋ አድርጋለሁ አንድ ህግን እንደሚወድ አገሩን እንደሚያ እንደሚያፈቅር ሰብአዊነትን እንደሚያከብር ለእያንዳንዱ ሰው ክብር ከፍተኛ ዋጋ እንደሚሰጥ አለም እኔ ስወለድባት ጀምሮ ከነበረችው ትንሽ እንኳን ሻል ያለች ዓለም እንድትሆን ለማድረግ ችሎቷ ምንም ይሁን ምንም ጠንካራ እና ትጉህ ሰራተኛ የሆነች ሴት ሆኜ ልታሰብ እንደምችል ተስፋ አደርጋለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ካ ድምጽ የመጽሔት ዝግጅታችንን ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ጁሊ ታቦን እና ደረጀ ደስታን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የፌዴራል ጠቅላይ አቃቢ ሕግ አቶ ጀዋር መሐመድ ና አቶ በቀለ ገርባን ጨምሮ በ23 ሰዎች ና ኦኤምኤን የቴሌቪዥን ጣቢያ ላይ የጦር መሳሪያ ይዞ በማመፅ ና የእርስ በርስ ጦርነት በማነሳሳት ወንጀል እንዲሁም በሽብር ወንጀል ክስ ተመሰረተባቸው። እነ አቶ ጃዋር መሐመድ በበኩላቸው ክሱ የሐሰት እንደሆነና መንግስት ከምርጫ ሊያገላቸው አስቦ የተደረገ ነው ሲል ተቃውመውታል። ፍርድ ቤቱ ልዩ ልዩ ትዕዛዞችን ሰጥቷል። የችሎቱን ሂደት የተከታተለው መለስካቸው አምሃ ዝርዝር ዘገባ አዘጋጅቷል። አቃቢ ህግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ባቀረበው የክስ ማመልከቻ በአጠቃላይ በ23 ሰዎችና ኦሮሚያ ሚዲያ ኔትወርክ በተሰኘ ድርጅት ላይ የተለያዩ ክሶች መስርተዋል። በተለይ ከአንደኛ እስከ አስራ አምስተኛ በተመለከቱ ተከሳሾች ላይ ያቀረበው ክስ ተከሳሾቹ ሃይማኖትንና ብሔርን መሠረት በማድረግ በተለይም በአማራ ብሔር ተወላጆችና በኦርቶዶክስ እምነት ተከታዮች ላይ ጥቃት እንዲፈጸም ለማድረግ የተለያዩ የመገናኛ ዘዴዎችን በመጠቀም እንዲሁም በአካል በመገኘት በአስነሱት የእርስ በርስ ግጭት ምክንያት በአዲስ አበባ ከተማ የተለያዩ አካባቢዎች የአስራ ሶስት ሰዎች ሕይወት ያለፈ መሆኑን ይጠቅሳል እንዲሁም አርባ ሚሊዮን 28 ሺህ 526 ብር ከ38 ሳንቲም የሚገመት በመንግሥትና በግለሰቦች ንብረት ላይ ጉዳት ደርሷል በኦሮሚያ ክልል በተለያዩ ዞኖች እና ከተሞች የ167 ሰዎች ሕይወት ያለፈ ሲሆን በ360 ሰዎች ላይ ከባድና ቀላል የአካል ጉዳት የደረሰና ግምቱ አራት ቢሊዮን ስድስት መቶ ሰባ ሶስት ሚሊዮን ሰላሳ አንድ ሺ አንድ መቶ አርባ ሁለት ብር ከሰባ ዘጠኝ ሳንቲም የሆነ በመንግስትና በግለሰቦች ንብረት ላይ ጉዳት ደርሰዋል ሲል ክሱ ይዘረዝራል። በዚህም ምክንያት ተከሳሾቹ በህዝብ ደህንነት ወይንም ኑሮ ላይ ከፍተኛ ቀውስ ሲያስከተሉ በመሆናቸው በፈጸሙት የጦር መሳሪያ ይዞ በማመፅ ወይንም የእርስ በእርስ ጦርነት በማነሳሳት በመንግስት ላይ ጫና በማድረግ ተከሰዋል ይላል። በዚህ የወንጀል ድርጊት ስማቸው ከተዘረዘረው መካከል አቶ ጀዋር ሲራጅ መሐመድ፣ አቶ በቀለ ገርባ፣ አቶ ሐምዘ አዳነ፣ አቶ ጉቱ ሙሊሳና አቶ ደጀኔ ጣፋ እንዲሁም ሌሎችም ከአቶ ደጀኔ ጣፋ በቀር በችሎት ተገኝተዋል። አቶ ብርሃነ መስቀል አበበ ሰኝና አቶ ጸጋዬ ረጋሳ ራርሳ ከተከሳሾቹ መካከል ክሱ በሌሉበት ተመስርቶባቸዋል። ከዚህም በተረፈ አቃቢ ሕግ በዚህ የክስ ማመልከቻው በአንደኛ ተከሳሽ በአቶ ጀዋር ሲራጅ መሐመድ ላይ ሌሎች ተጨማሪ ክሶች መስርቶባቸዋል። ማመልከቻው የፖለቲካ ዓላማውን ለማሳካት ይረዳው ዘንድ የተለያዩ ግድያዎችን በተለያዩ ሰዎች ላይ ለመፈጸም የሚችሉ እያንዳንዳቸው አስር አባላት ያሏቸው በህቡ የሚንቀሳቀሱ አሃዶችን ወይንም አደረጃጀቶች ሲመራና ዝግጅት ሲያደርግ የነበረ በመሆኑ በፈጸመው የሽብር ወንጀል ለመፈጸም ማቀድና ማሰናዳት ወንጀል ተከሷል ይላል። በተጨማሪም አቃቤ ሕግ አቶ ጀዋርን የቴሌኮም መሠረተ ልማትን በመዘርጋትና የጸና ፈቃድ ሳይኖር የጦር መሳሪያ በመያዝ ወይም በማስቀመጥ ወንጀል ከሷቸዋል። ፍርድ ቤቱ የአቃቢ ህግ ማመልከቻን ለተከሳሾቹ እንዲታደር ካደረገና የተዘረዘሩት ተከሳሾች መኖራቸውን አረጋግጦ ሐሳባቸውን እንዲገልጹ እድል ሰጥቷቸዋል። አቶ ጃያር ሲራጅ መሐመድ የሚያስተላልፉት መልእክት እንዳለ በማስገንዘብ በአሸባሪነት በመከሰሴ ከፍተኛ ኩራትና ደስታ ይሰማኛል ብለዋል። መንግሥት ይህን ክስ ያዘጋጀው የፍትሕ ሥርዓቱን መሣሪያ በማድረግ እኛን ከመጪው ምርጫ ለማግለል ነው። ይህም ድርጊት በሌሎችም በአሁኑ ጊዜ በሚከሰሱ ሰዎች የተመለከቱት እንደሆነም አስገንዝበዋል። አቶ ሀምዘ አዳንና አቶ በቀለ ገርባም ተመሳሳይ ይዘትና ቃና ያለው ንግግር አድርገዋል። ሌሎችም ጥቂት ተከሳሾች ሐሳባቸውን እና አቤቱታቸውን አሰምተዋል። ከዚህ ተከትሎም ፍርድ ቤቱ ሁሉም ስሜቱን እንዲገልጽ ለማድረግ አስቸጋሪነቱን አስገንዝቦ የብዙዎችን አስተያየት ይወክላሉ ያላቸውን መስማቱን አስረድተዋል። ይህም የተከሳሾችን ብሶት ለመስማት እንጂ በስነ ሥርዓት ሕጉ መሠረት እንደማይፈቀድ አስተውሶ ትዕዛዞች ሰጥተዋል። ዛሬ በአካል ያልቀረቡት እና አቶ ልጀኔ ጣፋ በሚቀጥለው ቀጠሮ እንዲቀርቡ የሚዲያው ማለትም የኦሮሚያ ሚዲያ ኔትወርክ ተወካይ እንዲቀርብ በማዘዝ መስከረም 14 ቀን 2013 ዓ ም ክሱን በንባብ ለማሰማት ቀጠሮ ቆርጧል። መለስካቸው ቃቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። የፌዴራል ጠቅላይ አቃቢ ህግ እየተጠቀመበት የሚገኘው የጸረ ሽብር ህግ በ2012 ዓ ም የወጣው መሆኑን ጠቅላይ አቃቢ ህግና የህግ ባለሙያዎች ተናግረዋል። አዋጁም ከዚህ ቀደም የነበረውንና በ2001 ዓ ም የሽብር ህግን ያሻሻለ ሳይሆን ያንን የሻርና አዲስ የወጣ ነው ብለዋል። እስክንድር ፍሬው ነው ያነጋገራቸው። ከለውጡ በፊት ለነበሩት በሺዎች የሚቆጠሩ ታሳሪዎች በ2001 ዓ.ም የወጣው የጸረ ሽብር ህግ ጠባሳ አሁንም አልሻለም። አሁን እየተመሰረቱ ያሉ የሽብር ክሶች ትኩረት የሳቡት የመገናኛ ብዙሀን ርዕስ የሚሆኑት በዚሁ ምክንያት ነው። ጠቅላይ አቃቤ ህግ እንደሚለው ግን አሁን ጥቅም ላይ እየዋለ ያለው ከለውጡ በፊት የነበረው የጸረ ሽብር ህግ አይደለም። የኢትዮጵያ ምክትል ጠቅላይ አቃቤ ህግ አቶ ፈቃዱ ጸጋ እንዳሉት አሁን ጥቅም ላይ እየዋለ ያለው በ2012 እንደ አዲስ የወጣው አዋጅ ቁጥር 1176 እዝባር 2012 ነው። አዋጅ ቁጥር 652 ዝባር 2001 ተሻሽሎ አዋጅ ቁጥር 1176 ዝባር 2012 ወጥቷል። እንደ አዲስ ተሻሽሎ ሳይሆን እንደ አዲስ ነው። አዋጅ ቁጥር 1176 ዝባር 2012 ታትሞ ወጥቷል። እና ወደ መስከረም 14 እስከ 16 ባለው ጊዜ ነው የታሰሩ። ከዛ ጊዜ ጀምሮ እነዚህ ይህንን አዋጅ ነው እየተጠቀሙ ያለ ነው። ስለዚህ አሁን የምንሰማቸው በሽብር ወንጀል ተከሰሱ የሚሉ ዜናዎችም ከዚህ ከአዲሱ አዋጅ ጋር የተገናኙ ናቸው። እውነት ነው፣ አዲሱ አዋጅ ድርጊቱን የፈጸምከው ወደኋላ እንኳን ቢሆን ተከሳሽ የሚጠቅም ከሆነ በአዲሱ አዋጅ እንደሚከስ ነው ሕጉ አወጣውና መጋቢት፣ ቅድም ባልኩ ከአካባቢ ከዛ ጊዜ ጀምሮ የተፈጸሙ ምርመራ ላይ ነበሩ። አስቀድሞ የተጀመሩ የነበሩትን መዝገቦች ጨምር ክስን መሰረት ወይ ደግሞ በሂደት ላይ ያሉትንም ዳኛዎች መጨረሻ ላይ ውሳኔ ሲሰጡ ለተከሳሽ የሚጠቅም መሆኑ ከተገኘ በአዲሱ አዋጅ ንብረት እንዲሆን አድርገዋል ና እኛም ይጠቅምን ያለ ነው። እሱም እንዲህ ሲባል ግን አቶ ፈቃዱ አሮጌው አዋጅም አሁን ተግባር ላይ መዋል ይችላል ማለት ነው፣ ተከሳሹን የሚጠቅም ከሆነ ሲሉ ምንድን ነው? ለምሳሌ ወንጀሉ የተፈጸመው ይሄኛው አዋጅ ስራ ላይ መዋሉ በፊት ከሆነ የምትጠይቀው ህግ ወደ ኋላ ሄዶ ስለማይሰራ በተለየ ወንጀል ህግ ማለት ነው። በድሮ አዋጅ ነው መጠየቅ ያለበት በመርህ ደረጃ ማለት ነው። ወደ ኋላ ሄዶ ስለማይሰራ ወንጀል የወንጀል ህግ አንድን ነገር ድንጋጌ ወንጀል ብለህ ስትነግረው ህዝቡ ወንጀል መሆኑን አውቆ እንደሚያስቀጣ አውቆ እንዲንቀሳቀስ ነው። የወንጀል እንቃስቀደመ የምታወጣው ምለዛ ነው የሚጠቅመው። የአዲሱ አዋጅ ከሆነ ደግሞ ወንጀሉ ከኛ አዋጅ ተግባራዊ ከመዋሉ በፊትም ቢሆን ሂደት ላይ የነበረ ምርመራ ላይ ከሆነ አቅሳቢ በአዲሱ ይገደዳል። ፍርድ ቤት ደግሞ ጥፋተኝነት ውሳኔ የሚሰጥ ከሆነ አዲሱ ህግ የሚጠቅም ሲባል ለምሳሌ የሽብር ምንነት ከሚገልጽበት መንገድ ጀምሮ አዲሱ አዋጅ ከቀደመው እጅግ የተለየ መሆኑንም አቶ ፈቃዱ አስረድተዋል። እሳቸው እንዳሉት አዲሱ አዋጅ ሞት የተከሰተበትን እንደዚሁም የንብረት ውድመት ያስከተለውን ድርጊትና ሙከራን ለያይቶ የሚያስቀምጥ ነው። በሌላም በኩል በመርህ ደረጃ ዋስትና ያላስከለከለ አዋጅ እንደሆነ ጠቅሰዋል። የቀደመው አዋጅ በጊዜ ቀጠሮ ብቻ አራት ወራት ያመላልስ እንደነበርም አስታውሰዋል። በተለይም ከለውጡ በፊት ለበርካታ የሽብር ተከሳሾች ጥብቅና በመቆም የሚታወቁት የህግ ባለሙያና ጠበቃ ወንድሙ ይብሳም የአሁኑ የጸረ ሽብር ህግ ከመነሻው ጀምሮ ካለፈው የተለየ መሆኑን የሚናገሩት፣ የመጀመሪያው የሽብር ህግና የአሁኑ የሽብር ህግ የዓላማ ልዩነት አላቸው። ይህ የጸረ ሽብር ህግ ባለፈው ህግ ጊዜ እንደነበረው ፖለቲካ ፓርቲዎችን ለማጥቃት ፖለቲካ ፓርቲዎች ሲባል ሁሉንም ሳይሆን ጠንከር ብሎ የህዝብ ድጋፍ ያላቸውን ፓርቲዎች ለማጥቃት ወይም ደግሞ ለማጥፋት አላማም ያው ነበር እና የተጀመረውም ያው ነው እና ያንን ለማድረግ ነበረ። ሁለተኛ የአሁኑ ደግሞ የፖለቲካ ፓርቲዎችን ጠንካራዎችን፣ ሁሉንም አሰባስቦ እንቱት አግኝቶ የጸደቀ በመሆኑ የዲሞክራሲ መስመሩን ለማጥፋት ኢትዮጵያ ያለችበት ጂኦሎካል ጂኦግራፊካል አከራመጡ ለሽብር እጅ የተጋለጠ በመሆኑ ይህን ግምት ውስጥ በማስገባት በኢትዮጵያ ውስጥ የድህነት ብዛት፣ የስርአት ብዛት፣ የወጣት ብዛት በእነዚህ የተነሳ በቋሚነት ጸረ ኢትዮጵያ የሆኑ ሀገሮች ገንዘብ እየረጩ ፈንድ እያደረጉ በሚፈጥሩ ችግር የጸረ ሽብር ህጉ መኖሩ አስፈላጊ ነው። በምን ነው? ስለዚህ ምንድን ነው ነገሩ? ኢትዮጵያ ያለችበት የጂኦግራፊ አካባቢ፣ የወጣቱ ብዛት፣ የድህነቱ ብዛት የኑሮ ውድነት ስፋት፣ ቋሚ የሆኑ ኢትዮጵያ የምትባለውን ከስልሳዎቹ የኢትዮጵያ ወጣቶች ዘመን ጀም አብዛኞቹ አረብ ሀገሮች ስለ ኢትዮጵያ ትክክል ያልሆነ ግንዛቤ ስለሌላቸው በዚህ በሃይማኖቱን እያሳበቡ ከፍተኛ ባጀት መድቦ በመላ አገሪቷ ውስጥ በተለይ በዚህ በኦሮሚያ ውስጥ በብዛት በብዙ ቦታዎች ላይ ፈጆ ስለሚያደርጉ እነዚህን ነገሮች ለመከላከል ይሄ የጸረ ሽብር ህግ በእነዚህ ምክንያቶች፣ አንደኛ የመጀመሪያው ጸረ ሽብር ህግ ሲወጣም በቅድታ ነው። ይሄ ብዙ ታይቶ ነው። አወጣጡም ለየራስ ነው። ያ በክርስቲያን የወጣው በገዢ ፓርቲ ነው የወጣው በካድሬች ነው የወጣው። ይሄኛው ግን ብዙ ምሁራኖች ተሳትፎበት ነው ከፖለቲካ ነጻ የሆኑ ሃምሳ ስልሳ አመት ሕግ አስተማሪዎች የነበሩ ሕግ ሊቃውንቶች የነበሩ። አዲሱ የጸረ ሽብር አዋጅ አስራ አንድ ሰባ ስድስት የተረቀቀው በገለልተኛ የባለሙያዎች ቡድን ጥናትና ውይይት ጭምር ነው። የዚህ ቡድን አባል ከነበሩት አንዱ ደግሞ አንጋፋው የህግ ባለሙያና ጠበቃ አቶ አማሃ መኮንን ናቸው። አዲሱ የጸረ ሽብር ሕግ በሁለት ሺ አንድ የወጣውን ሕግ ክፍተቶች የደፈነና ፍጹም የተለየ መሆኑን ነው እሳቸውም የሚያብራሩት። አዲሱ የጸረ ሽብር ሕግ ሲወጣ እዛ ህግ ላይ በይዘት የነበሩ ክፍተቶችንም በአተገባበር ላይ የሚታዩ ችግሮችንም ሁሉ ለማስወገድ ከፍተኛ ጥረት የተደረገበት ነው። በተለይ በተለይ ትልቅ ድካም የተደከመበት የሽብርተኝነት ትርጉም በቀድሞ ህግ መሰረት በጣም ሰፊ ማንኛውም ሰው በቀላሉ በሽብር ወይም ሊጠየቅ የሚችልበት ሆኖ የተዘጋጀ ነበረ። በተግባርም እንደዛ ነው የሆነው። ይሄ አዲሱ አሁን ስራ ላይ ያለው ህግ ግን ይሄንን ቀዳዳ ሊሸፍን በሚችልበት ሁኔታ የሽብር ወንጀል ትርጉም በጣም እንዲጠብ ተደርጎ ነው በህግ ደረጃ የተዘጋጀው። አንደኛ ድርጊቱ በእርግጥ ህዝብን የሚያሸብር፣ ምናልባት እዚህ ላይ የሽብር የሚለው ቃል በእንግሊዝኛው ቴረር የሚለው ነው። በእንግሊዝኛው ላይ ቴረር የራሱ ትርጉም አለው። ከተራ ስጋት እና ፍራቻ ያለፈ ህዝብን የሚያሸብር መሆን እንዳለበት ነው የታሰበው። ህጎ ለዚህ ነው ይዘት ውስጥ በአብዛኛው ጥቅም ላይ የዋለው ቃል ሽብር የሚለውን ቃል መጠቀም የተቻለው። ከዛ በኋላ የሚደርሰው ጉዳት ከፍተኛ መሆን እንዳለበት ያስቀምጣል። የሽብር ወንጀል ለመባል ማ ተራ ግርግር ሽብር ወንጀል ሊባል እንደማይቻል ተቀምጧል። ስለዚህ ከቀድሞ ጋ በጣም በተለየ ሁኔታና ዓለም አቀፍ ደረጃውን በሚጠብቅ ሁኔታ ጠቦ እንዲተረጎም ነው ህጉ የተዘጋጀው። ከዚህ ባለፈ ተጠርጣሪዎች መብትን በማስከበር ህግ አስከባሪው ደግሞ እዚህ ላይ ህጉን በማስከበር ሂደት ጥፋት ሲፈጽም ወዲያውኑ ሊጠየቅበት የሚችልበት ስርዓት ተለይቷልና አዲሱ ህግ እንደ ህግ በጣም ሰፊ ልዩነት አለው ከቀድሞ እስክንድር። መጀመሪያም ይሄ ህግ ሲሻሻል እነሱ የነበሩ ሀሳቦች ምንድነው? አንደኛ የህግ አስከባሪ ተቋሞቻችን ፍርድ ቤቱንም ጨምሮ አሁን ወይም ህጉ ሲሻሻል በነበረበት ጊዜ እንዲህ አይነት ጥብቅ ህጎችን ለመተግበር በሚያስችል ደረጃ አቅማቸው የጎለበተ ስላልሆነ ይሄ ህግ ጭራሽ ቢቀርስ የሚልም ሀሳብ ተነስቶ ነበረ። የሁለት ወገን ክርክር ነበረ። ኢትዮጵያ በእርግጥ የጸረ ሽብር ህግ ያስፈልጋታል ወይ? አንዳንዶች ያስፈልጋል፣ ሌሎች አያስፈልግም የሚል እንግዲህ ገለልተኛ እናንተ ገለልተኛ ባለሙያዎች ስትሳተፉ በዛ ሂደት እውነት ነው። በተለይ ይሄ ጥያቄ አስፈላጊ የነበረው እንዳልኩት በፊት የነበረው ህግ ያን ሁሉ ችግር በህብረተሰቡ ላይ የፈጠረው ህጉ ብቻ አይደለም ተቋማቱም ጭምር ናቸው ትክክለኛው የህጉንም ሀሳብ ራሱ በትክክል ደግሞ እዚህ ላይ አንዳንዶች ሽብር የሚለውን ብቻ በማየት በሽብር የተከሰሱ ሰዎች ከሌሎች ክሶች የበለጠ ቅጣት እንደሚያስቀጣ አዲሱን ህግ በተመለከተ ነው እየተናገርኩ ያለሁት የማሰብ ነገር አለ። በእርግጥ ሽብር ነው የበለጠ ቅጣት የሚያስከትለው በፍርድ ቤት ጥፋተኛ ሆኖ ከተገኘ አንድ ሰው፣ በዛ የተከሰሰ ሰው ከዛ የበለጠ የሚያስቀጡ አሉ አይደል እንዴ? ብዙዋስ ከቅጣት አንጻር እስክንድር ካነሳኸው አንዱም የቀድሞ ሁለት ሺህ አንድ ላይ ወጥቶ የነበረ ፀረ ሽብር ህግ አንዱ ሲኮነን የነበረበት እና ለመሻሻሉ ምክንያት ሆነው የነበረው ቅጣትን ከሚገባው በላይ ቆዝሎ የነበረ ነው። ለምሳሌ በቀድሞ ሕግ መሰረት ሽብር ድርጊትን መፈጸምና ሽብር ድርጊትን ማቀድ መሞከር፣ መዘጋጀት የሚባሉ እነዚህ ሁለተኛ ደረጃ ወንጀሎችን ጋር በተያያዘ ሁሉ አንድ አይነት ቅጣት ነበረ የሚያስቀምጡ እስከሞት ድረስ ያስቀጣ ነበረ፣ ማቀድም፣ መዘጋጀትን መሞከርም። አሁን ባለ ስራ ላይ ባለው ሕግ ግን አንዱ የተሻሻለው ነገር እንደውም ይሄ ተቆልሎ የነበረን ቅጣት የማስተካከል ነው እና ቅጣት መጠን አንጻር እንዳልከው ሌሎች ከዚህ በላይ የሚያስከቱ ወንጀሎች አሉ፣ በወንጀለኛ መቅጫጉ በመደበኛው የተካተቱ ማለት ነው። እውነት ነው፣ እውነት ነው። ሽብር ወንጀል ከሌላዎች ወንጀሎች የተለየ ባህሪም አለው እንዳልኩ አብዛኛው ሕዝብ ሊኮንነው የሚችልና የሚገባ ወንጀል ተደርጎ ነው የሚታሰበው። ባለፈው ህጉ ሁለት ሀምሳ ስድስት ሁለት ሺ አንድ ተግባራዊ በነበረበት ጊዜ ያው ማንም ሰው የሚከፈትበት ስለሆነ እንደ ተራ ሌብነት እንደ ተራ ስርቆት የተቆጠረበት ሁኔታ ነበረ። ያ እንዲሆን አይፈለግም። ሽብር ሁሉም ሰው የሚያወግዘው ባለ ለምርመራውም፣ ለክስ ሂደቱም፣ ለዳኝነቱም ሊተባበርበት የሚገባ ሊሆን ይገባል። ዝቅ ተደርጎ ሊታይ የሚገባው ወንጀል አይደለም፣ ሊሆን አይገባም፣ ከሚያስከትለው ጉዳት አንጻር ማለት ነው። ይህን ምን ለማለት ነው? ሽብር መከሰስ ያለባቸው በእርግጥም አብዛኛው ሰው ህብረተሰብ ሽብር ነው የሚለውና ሽብርተኛ የሚላቸው ቡድኖችና ግለሰቦች መሆን አለባቸው እንጂ እንዳለፈው ጊዜ ድምፁን ያሰማ ሁሉ በሽብር የሚከሰት ከሆነ ህዝቡ ለሽብር ወንጀል የሚኖረው ግምት አነስተኛ ይሆናል። በዛው መጠን ለምርመራው፣ ለክስ ሂደቱ፣ ለዳኝነቱም የሚሰጠው ቅናና ሊያደርግ የሚገባው ትብብርም በዛው መጠን ይቀንሳል። ዚ ላይ በጣም መታሰብ አለበት። አዲሱ የጸረ ሽብር ህግ በተለይ ሰሞኑን ከተጠርጣሪ የፖለቲካ መሪዎች ክስ ጋር በተያያዘ እየተጠቀሰ ይገኛል። የኦሮሞ ፌዴራሊስት ኮንግረስ አመራር አባል አቶ ጃዋር መሐመድ እንደዚሁም የባልዳራስ ፓርቲ ሊቀመንበር አቶ እስክንድር ነጋ የሽብር ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ የጠቀሰ ክስ ከተመሰረተባቸው መካከል ናቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን ለዘገባው እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 943 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ አዘጋጅ ትዝታ በላቸው እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ እስከ ምሽቱ አራት ሰዓት አብረናችሁነን አብራችሁን ሁኑ ወደ ተከታዩ ዘገባ እንለፍ የ ሰባ አራት ዓመቱ የቀድሞ አፋር ክልል ፕሬዝዳንትና በኩዌት የኢትዮጵያ አምባሳደር ሱልጣን ሃንፍሬ አሊ ሚራህ የቀብር ስነ ስርዓት ዛሬ በትውልድ ቦታቸው አሳይታ ተፈጽሟል። ጠቅላይ ሚኒስትር ዓብይ አህመድም በፌስቡክ ገጻቸው ላይ በሱልጣን ሃንፍሬ አሌሜራህ ሞት የተሰማቸውን ሐዘን ገልጸው ለቤተሰቦቻቸውና ወዳጆቻቸው መጽናናትን ተመኝተዋል። የወሎ ዘጋቢያችን መስፍን አራጌ ዘገባ አለው። በመንፈሳዊ መሪነት፣ በነጻነት ታጋይነት፣ በአገር ሸምጋይነትና በህዝብ አስታራቂነት ይታወቃሉ። ሱልጣን ሃምፍሬ አሊ ሚራህ አይዳሂስ በዲፕሎማቲክ ብቃታቸው የተመሰገኑ አንድ በተርቶውና ተጽዕኖ ፈጣሪ ይሏቸዋል፣ በቅርብ የሚያውቋቸው። የዛሬ ሰባ አራት ዓመት ነበር ከአባታቸው ከትልቁ ቢትወደድ ሱልጣን አሊ ሚራህ እና ከእናታቸው ከወይዘሮ መይሬማሊ አሳይታ ውስጥ የተወለዱት። ከአባታቸው የአፋር ህዝብ ሱልጣንነትን ብቻ አይደለም የወረሱት እንደ አጎታቸው ልጅ ከዳፉ አይዳሂስ ገለጸ፣ ይልቁንም ለሰብአዊ መብት መታገ ወንጌልን ለእኩልነት፣ ራስን አሳልፎ መስጠትን ለአገር አንድነት መስዋዕት መሆንን ጭምር እንጂ እንኳን እኛ ግመሎቻችን ሰንደቃችንን ያውቁታል ከሚል ቤተሰብ የተገኙት ሱልጣን ሐንፍሬ አሊሚራህ ከአፋር ምድር በቅለው በመላው ኢትዮጵያ ራያ መሆን የቻሉ ጀግና ናቸው ሲሉ ይመሰክሩላቸዋል። የአፋርን ህዝብ የሚወዱ የሚያከብሩ፣ ቅንነት ያላቸው ጀግና ሰው፣ ሀቀኛ ሰው፣ ላመኑበት ነገር ወደ ኋላ የማይሉ ሩህሩህና አዛኝ ሰው ነበሩ። ማር ህዝብ ነጻነት እድሜያቸው በሙሉ ሲታገሉ የኖሩ በሀቅ የ የሚያምኑ፣ ለእውነት ያደሩ የቁርጥ ቀን የኢትዮጵያ ልጅ እና የቁርጥ ቀን የአፋር ልጅ ነበሩ። ሱልጣን ሐንፍሬ አሊምራ በንጉሳዊ ስርዓት ኢፍትሐዊነትን ፊት ለፊት የተጋፈጡ በደርግ ዘመን ነፍጥ አንግበው አርነት የወጡ ኋላም ከአባታቸው ጋር ወደ ውጭ እስከ መሰደድ የደረሱ መሆናቸው ይገለጻል። በቀዳማዊ ኃይለ ስላሴ ጊዜ በንጉሱ ጊዜ ጀምሮ ቀኛዝማች ሐንፍሬ አሊምራ ተብለው ይጠሩ ነበር። በነታቸው የተሰጣቸው ማዕረግ ነው። የአፋር መሬት በአዋሽ ሸለቆ አስተዳደር ውስጥ በአፋር ህዝብ ገበሬዎች ላይ የሚደርሰውን ጭቆና ይታ ገሉ ነበር። በንጉሱ ጊዜ አፋር መሬቱን እንዲያገኝ በመለስ ዜናዊ ጊዜ ደግሞ ደርግ ወርሶች የነበረውን አፋር ዜበሬዎች መሬት ከዘጠኝ ሺህ ሄክታር ያስመለሱ ጀግና ናቸው። ለአፋር በውጭ ሀገር ቆይታቸውም ስለ ህዝባቸውና ስለ ሀገራቸው ነጻነት አጥብቀው ይሟገቱ እንደነበር አቶ ከዳፎ ያስታውሳሉ። ሱልጣን ሐንፍሬ አስምራ በደርግ ትግል ጊዜ ጦርነት አድርገው አባታቸውን ይዘው ወደ ውጭ ሀገር በስደት ላይ አስራ ሰባት አመት የቆዩን አታጋይ ናቸው። ከዛ በመመለስ የአፋር ነጻ አውጪ ግንባር ፕሬዚዳንት ትናንት ሆነው አገልግለዋል። ለሁለት አመት የነጻነት ትግላቸውን በእውቀት ለማስደገፍ በነበራቸው ፍላጎትም ከአሜሪካ በፖለቲካል ሳይንስ የመጀመሪያ ዲግሪያቸውን እንዳገኙም ጠቁመዋል። የደርግ ስርዓት በኢህአዴግ ከተተካ በኋላ በሽግግር መንግስቱና በተለያዩ መንግስታዊ ስልጣኖች ህዝባቸውን እና ሀገራቸውን ማገልገላቸውን ከህይወት ታሪካቸው ለመረዳት ተችሏል። ፓርላማ ባል ነበሩ። ከዛም የአፋር ክልል ፕሬዚዳንት ሆነዋል። ከዛም የኩዌት አምባሳደር ባለሙሉ ባለስልጣን ሆነው አገልግለዋል። ከሁለት ሺ አራት ጀምሮ የአፋር ህዝብ መንፈሳዊ አባት ሆኖ ሲያገለግል ያገለግሉ የቆይ ሱልጣን አንፍሬ አሊ ሚራህ ባደረባቸው ሕመም በህክምና ሲረዱ ከቆዩ በኋላ ከትናንት በስቲያ ሌሊት ላይ ማረፋቸውን የተለያዩ መገናኛ ብዙኃን ዘግበዋል። የቀብር ስነ ስርዓታቸው በትውልድ ቦታቸው በአሳይታ ከተማ የተፈጸመ ሲሆን አስከሬናቸው ከአባታቸው ከትልቁ ቢትወደድ ሱልጣን አሊ ሚራህ እንዲሁም ከወንድማቸው ሱልጣን ሀቢብ አሊ ሚራህ ቀብር ጎን እንዲያርፍ ተደርጓል። ሱልጣን አምፍሬ የዛሬ ሁለት ዓመት ገደማ የመጣው ለውጥ እንዳይቀለበስ መንፈሳዊ አባትነታቸውን ያስቀጠሉ የፖለቲካ እውቀትና ተሞክሯቸውን ሲያጋሩ የፖለቲካ ድርጅቶች ሰላማዊ ትግል አቅጣጫን አማራጫቸው እንዲያደርጉ ያበረታቱ አባት ነበሩ ሲሉ የአፋር ሕዝቦች ፍትሐዊና ዲሞክራሲያዊ ፓርቲ ሊቀመንበር ማህመድ ዳውድ ይመሰክራሉ። በአሁኑ ሰዓት ከማንም ፖለቲካ ወጋንትን አልነበሩም፣ ገለልተኛ ነበሩ። እንግዲህ አጠቃላይ የአፋር ሁኔታ አፋሮቹ እንግዲህ ያው ያሉት የባህላዊም ሆነ የቋንቋም የባህሉን አጠቃላይ የአፋር ሁኔታ ከጎረቤት ጋር አብሮ እንዲኖሩ ትስስር እንዲኖሩ እንዛዜ የምክል ነበር የሚለገሱ ባየ ቦታ እና ያለው ደግሞ ሃላውጥ ሀይሎች ጋር ደግሞ አብሮ እንዲሄዱ ና በአጠቃላይ ለሚጠቅመው ነገር ያሉ ባቸዎቹ አንድ ላይ ተስማምቶ እንዲሄዱ ነበር የሚሰጠው ማለት ነው። ሱልጣን ሀምፍሪ አሊሚራ የአምስት ሴቶችና የሁለት ወንዶች አባት ነበሩ። የክልሉ ርዕሰ መስተዳድር አወል አርባ፣ የቀድሞ የክልሉ ርዕሰ መስተዳድር እስማኤል አሊ ሴሮ፣ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች አፈ ጉባኤያት፣ የሰላም ሚኒስትር፣ የኦሮሚያ ክልል ርዕሰ መስተዳድር፣ የአዲስ አበባ ከተማ ምክትል ከንቲባ ና ሌሎች ከፍተኛ አመራሮች እንዲሁም የጅቡቲ ጠቅላይ ሚኒስትርና የመከላከያ ሚኒስትሩ በስርዓተ ቀብሩ ላይ መ ሲታ ደማቸውን ከቤተሰቦቻቸው የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ መስፍን አራጌን ለዘገባው እናመሰግናለን። ተከታዩ ዘገባ በአምቦ ከተማ የተከናወነውን የድምፃዊ ሀጫሉ ሁንዴሳ የሰማንያኛ ቀን መታሰቢያ ዝግጅትን የተመለከተ ነው። በመታሰቢያ ስነ ስርአቱ ላይ የተገኙት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ድምፃዊ ሀጫሉ የኦሮሞን ሕዝብ ማንነትና ታሪክ በማሳወቅ ትልቅ ሚና ነበረው ብለዋል። አቶ ሽመልስ አብዲሳ በሀጫሉ ስም ይሰራል ለተባለው ሀውልትና የባህል ማዕከል በአምቦ ከተማ መሰረተ ድንጋይ አኑረዋል። በስነ ስርአቱ ላይ የክልሉ ከፍተኛ የስራ አመራሮች፣ የድምፃዊው የሙያ አጋሮች፣ ቤተሰቦች፣ ዘመድ ወዳጆች እና የስራው አድናቂዎች ተገኝተዋል። ናኮር መልካ ተጨማሪ ዘገባ አለው። የድምፃዊ ሀጫሉ ሁንዴሳ መታሰቢያ ሀውልት ትናንት በአምቦ ኢየሱስ ቤተ ክርስቲያን ተመርቋል። በምርቃት ስነስርዓቱ ላይ የተገኙት ወዳጅ ዘመዶቹ እንዲሁም አድናቂዎቹ ሀዘናቸውን በእምባና ቁጭት ሲገልጹ ነበር። ከመታሰቢያ ሐውልቱ ምርቃት በኋላ ድምፃዊውን የሚዘክሩ የተለያዩ መርሃ ግብሮች በአምቦ ከተማ ሲከናወኑ ውለዋል። ከነዚህ መካከል ድምፃዊውን ለመዘከር የሚሆን በአምቦ እምብርት የሚገነባው የመታሰቢያ ሐውልትና የበዓል ማዕከል ዋነኛው ሲሆን የኦሮሚያ ክልል ርዕሰ መስተራ ሻድር አቶ ሽመልስ አብዲሳ እና ሌሎች ከፍተኛ አመራሮች ከሀጫሉ ቤተሰቦች ጋር በመሆን የመሰረተ ድንጋዩን አኑረዋል። በስነ ስርዓቱ ላይ ንግግር ያደረጉት አቶ ሽመልስ አብዲሳ ሀዘኑን የተካፈሉትን መላው ሕዝብ በማመስገን የባህል ማዕከሉ መገንባት ትውልዱን ስለ ሀጫሉ ጀግንነት ታሪክ በማስተማር ለሀገር የሚሰሩ ብዙ ጀግኖችን ለማፍራት ነው ብለዋል። ሀጫሉ በሶስት መሰረታዊ ነገሮች ይታወሳል ሲሉም አክለዋል። ርዕሰ መስተዳደሩ ተኩፋ ሀጫሉ ቀብሰ ኦሮሞ ግዱ አንደኛ፣ ሀጫሉ ጫፍ ላይ የነበረውን የኦሮሞ ህዝብ ትግል ወደ ማላ መጣ ጥግ ላይ የነበረውን ፖለቲካ ወደ አማካኝ ቦታ ያመጣ ጀግና ነው ሀጫሉ። በሁለተኛ ደረጃ የኦሮሞ ሕዝብን ታሪክ ለምሳሌ በአድዋ ድል ላይ የነበረውን የጀግንነት ታሪክ ለሁሉም ያሳወቀ ጀግና ነው። እርስ በራሳችንም እንድንተዋወቅ የረዳን ጀግና ነው ሀጫሉ። በሶስተኛ ደረጃ የሚዘከርበት በጀግንነቱ ነው። ሀጫሉ ምቹ ሁኔታ ኖረም አልኖረም እውነትና እውነትን ብቻ መሰረት አድርጎ ይናገራል፣ ይፋለማል ብለዋል። የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀና ከዚህ ቀደም የቴክኖሎጂ ካምፓስ ተብሎ የሚጠራውን በድምፃዊው ስም መሰየማቸውን ጠቅሰው የተለያዩ መርሃ ግብሮችንም ይፋ አድርገዋል። ፉል ዱራን ካምፓስ ከናት ሲዳ ያደነው ቦታ ከና ሆኑ እጃሩት ራ በአጫሉ እንዴሳ ካምፓስ ፊት ለፊት ለጀግናው ማስታወሻ ይውል ዘንድ አንድ አውልት እያቆምን ነው። በአጭር ጊዜ ውስጥ አጠናቀን ለህዝብ ይፋ እናደርጋለን። በየዓመቱ በድምፃዊው ስም የሚሰየም ነጻ የትምህርት እድል ከመጀመሪያ ዲግሪ ጀምሮ እስከ ዶክተሬት ማለትም እስከ ሶስተኛ ዲግሪ ለመስጠት ተወስኗል። በሎሬት ጸጋዬ ገብረ መድን የባህል ጥናትና ምርምር ማዕከል ውስጥም የአጫሉ እንዴሳ ሙዚቃ ቡድን ለማቋቋም ወስነናል ብለዋል። የአምቦ ከተማ ዋና መንገድ በአጫሉ ስም የተሰየመ መሆኑን ከንቲባ ሳሉ ድሪብሳ አስታውቀዋል። በድምፃዊው ስም ሲደረግ የነበረውንም ድጋፍ በተመለከተም ማብራሪያ የሰጡት ከድጋፉ አስተባባሪዎች መካከል አንዱ አቶ ጣባ ደበሌ እንዳሉት እስካሁን ከ114 ሚሊዮን ብር በላይ በዝግ የባንክ ሂሳብ ገቢ ተደርጓል። ለድምፃዊ ሃጫሉ ቤተሰቦችም ከ12 ሚሊዮን ብር በላይ ድጋፍ መሰብሰቡን ገልጸዋል። አቶ ጣባ የድምፃዊው አባት አቶ ሁንዴሳ ቦንሳ በሐዘናቸው ወቅት ከጎናቸው በመቆም ለአጽናናቸውና ሐዘናቸውን ለተካፈለ ሁሉ ምስጋና አቅርበዋል። አጫሉን ወንብራ ትሽምት ወንትዱ ሰበሳት አጫሉን የገደሉት ለህዝቡ ስለሚታገልና ለህዝቡ ስለሚናገር ነው። ከልጄ ህልፈት ጊዜ ጀምሮ እስከ ዛሬ ድረስ አዘኔን እንደ አዘናችሁ ቆጥራችሁ ለተካፈላችሁና ለአጽናናችሁ ይሉ አመሰግናለሁ ብለዋል። መንግስት የሀጫሉ ገዳዮች ላይ በፍጥነት ብያኔ እንዲሰጥም ጠይቀዋል። የድምፃዊ ሀጫሉ እንዴሳ ሰማንያ ቀን መታሰቢያ ላይ የክልሉ ከፍተኛ አመራሮች፣ የአዲስ አበባ ከተማ ተወካዮች፣ የድምፃዊው የሙያ አጋሮች፣ ቤተሰቦቹ፣ ወዳጅ ዘመዶቹ እና አድናቂዎቹ ተገኝተዋል። የሀጫሉን ታሪክ የሚዘክር ዘጋቢ ፊልም የቀረበ ሲሆን የድምፃዊው የህይወት ጉዞ ላይ ያተኮሩ መጽሔቶችም ታትመው ለታዳሚው ቀርበዋል። የሻማ ማብራት ስነ ስርዓትም ትናንትና ማምሻው በአምቦ ድምፃዊ አጫሉ እንዴሳ ካምፓስ ተከናውኗል። ድምፃዊ አጫሉ እንዴሳ ባለፈው ዓመት ሰኔ 29 2012 ዓ ም በሰው እጅ የተገደለ ሲሆን በግድያው የተጠረጠሩ ግለሰቦች ተይዘው የፍርድ ሂደታቸውን በመከታተል ላይ እንደሚገኙ ይታወቃል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ናኮርን ለዘገባው እናመሰግናለን ተከታዩ ቅንብር አፍሪካ ነክ ርዕሶች ይሆናል። የአቡነ ገሪማ ወንጌሎች ከመጀመሪያዎቹ የክርስትና ሃይማኖት መጽሐፍ ቅዱሶች መካከል ሲሆኑ ስነ ስዕልን በማቀፍ ግን የመጀመሪያዎቹ ወንጌሎች መሆናቸውን የሚገልጽ ጽሁፍ ዩኤስኤ አፍሪካ ዲያሎግ ሲሬስ የተባለው መድረክ በቅርቡ ማውጣቱን ባለፈው ሰኞ በቀረበው የመጀመሪያ ክፍል ቃለመጠይቅ መግለጻችን ይታወሳል። ወንጌሎቹን ወደ ግዕዝ የተረጎሙት አቡነ ገሪማ መሆናቸውን የታሪክ መጽሐፍት ይናገራሉ ይላል ተከታዩ ዘገባ። አቡነ ገሪማ ወደ ኢትዮጵያ የሄዱት በ494 ዓመተ ምህረት መሆኑም ተገልጿል። ወንጌሎቹም ከአድዋ ከተማ ወጣ ብሎ በሚገኝ ተራራ ላይ ባለው የአቡነ ገሪማ ገዳም ይገኛል ተብሏል። ስለዚሁ ጉዳይ እንዲያብራሩልን በመቀሌ ዩኒቨርሲቲ የቅርስ ጥበቃ ክፍል ተባባሪ ፕሮፌሰር ዶክተር አየለ በከሪም ጋብዘናል። የተነጋገረችው አዳነች ፍሳሀዬ ናት። ዶክተር አየለ ወንጌሎቹ በግዕዝ መተርጎማቸውን በማብራራት ይጀምራሉ። የገሪማ ጎስፕል ወይም ደግሞ የገሪማ ወንጌሎች የሚባሉት የተጻፉት በግዕዝ ነው እና እነዚህ ከውጭ የመጡ ዘጠኙ ቅዱሳን እንግዲህ በጣም በጣም ጠቃሚ ነጥብ ነው መጥተው የራሳቸውን የግሪክ ቋንቋ ወይም የሲሪያክ ቋንቋ ወይም ደግሞ የሮማን ቋንቋ ኢትዮጵያ ውስጥ ተጽዕኖ እንዲኖረው አላደረጉም። እነሱ ራሳቸው እዛው በሀገር ውስጥ ያለውን ቋንቋ ማለትም የግዕዝ ቋንቋ አጥንተው በግዕዝ ቋንቋ ነው የተጻፈው፣ ብራና ላይ ነው የተጻፈው። ያ እንግዲህ የኢትዮጵያውያን ባህል ነው ማለት ነው እና ይሄም ራሱ የሚያሳየን ምንድን ነው፣ እዛ ቦታ ላይ ያለው ስልጣኔ መሰረቱ እዛው ሀገር በቀል በሆነ ቋንቋ ሆኖ መጽሐፍ ቅዱሱም የተጻፈው የተተረጎመው ከግሪክ ነው የተተረጎመው በግዕዝ ነው ኦልደስት ተብሎ የሚገኘው ያለው በግዕዝ ቋንቋ ነው ማለት ነው እና እንግዲህ ለመጀመሪያ ጊዜ በአስራ ዘጠኝ መቶ ስልሳ እንደ ኢሮፓውያን አቆጣጠር መጽሐፉን ለማደስ ፍርክስክስ እያለ እንዳይወድቅ ሙከራ ተደርጎ ነበረ። ግን ስርዓት ባለው መንገድ በጣም ሙያ ባለው ለሰላሳ ዓመት መጽሐፍ ያደሰ እንግሊዛዊ መጥቶ ያደሰው አሁን በቅርብ ነው ሁለት ሺህ አስር እንደ አውሮፓውያን አቆጣጠር እና ሶስት ሳምንት ፈጅቶበት እያንዳንዷን ቅጠል አውጥቶ ወይም ገጽ አውጥቶ አድሶ እንደገና መልሶ እንዲጠረዝ ተደርጎ አሁንም ቢሆን እዛችው ቦታ ላይ እነዚህ በጣም በጣም የጥንት የተባሉ አዲስ ኪዳን መጽሐፍ ቅዱስ አሉ ማለት ነው። እንግዲህ እዛ ጽሑፍ ላይ የወጣው እንደሚለው ይህን ያክል ለዚህ ዘመናት ተጠብቆ የኖረው አንደኛ ከፍታማ ቦታ ስለሆነ፣ ሁለተኛ ደግሞ ቀለሞቹ እስከዚህም አልደበዘዙም፣ በደንብ የሚታዩ ናቸው። ምክንያቱም ብርሃን እንዳይገባ አድርገው መነኮሳቱ ጨለማው ስላስቀመጡት ነው ይላል። እንግዲህ በጣም ጥሩ ነጥብ አመጣሽ። እንደውም ያልጠቀስኩት ነገር ቢኖር ምንድን ነው እንግዲህ አንድ ሺ ሰባት መቶ አመት በጣም ረጅም አመት ነው። በተለይ እነዚህን ሁለቱን ቮሊውምስ ለብቻ የሚያስቀምጡበት ቦታ አለ ሳጥን ውስጥ ነው። ከሳጥንም ደግሞ ለብቻው የማስቀመጫ ቦታ አለ። ዋናው የገዳሙ ቤተክርስቲያን ውስጥ አይደለም። እንግዲህ ምንድን ነው አካባቢው አንደኛ በሙስሊሞች ተከቦ ነበረ። ሁለተኛ ኮሎኒያል ኮንከረርስ የጣሊያን ሁለት ጊዜ አቴምት ያደረገበት ቦታ ነበረ። ሶስተኛ ዋናው ቤተክርስቲያን እንደ ፈረንጆች አቆጣጠር አስራ ዘጠኝ መቶ ሰላሳ ውስጥ ተቃጥሎ ነበረ እና በሚቃጠልበት ጊዜ ያ መጽሐፍ እዛ ውስጥ አልነበረም። ያው እንዳልኩሽ የተለየ ቦታ ሰርተው እዛ ነበረ የሚቀመጠው የነበረው። ሌላው ደግሞ ምንድን ነው አሁን ለምሳሌ በለመጀመሪያ ጊዜ ይህ በጣም ጥንታዊ የሆነ መጽሐፍ ቅዱስ እዛ መኖሩን የጠቆመችው አንድ የታወቀች የስዕል ታሪክ ባለሙያ በአስራ ዘጠኝ መቶ ሀምሳዎቹ ሄዳ እዛ ነው እንግዲህ እንደሚታወቀው ያገዳም ሴቶች እንዲገቡ ውስጥ እንዲገቡ አይፈቀድም ውጭ ግን ሊሆኑ ይችላሉ። እና እያወጡ አሳይተዋት እሷ አውሮፓ ተመልሳ መጥታ ተናግራ እንዲህ አይነት አለ ብሎ ከዛ በኋላ ነው እንግዲህ አውሮፓውያኖች ኢንተረስት ያደረባቸው። ይሄ ነገር ከተሰማ በኋላ ሳምፕል ተወስዶ ሲመረመር በካርቦን ዴቲንግ እንግዲህ ሳይንሳዊ መንገድ ነው ቀንን ለመተመን የሚጠቀምበት ቴክኒክ ነው፣ የላቦራቶሪ ቴክኒክ ነው። እና ከዛ በኋላ ነው እንግዲህ መነኮሳቱ ከበፊቱም ጀምረው ይሄ በጣም ጥንት የሆነ እጅግ በጣም ጥንት የሆነ እያሉ ይናገሩ ነበረ። ግን መጨረሻ ላይ ምን ሆነ? ሳይንሱም እነሱ የተናገሩትን እንዲረጋገጥ አደረገላቸው ማለት ነው። እና ብዙ መከራ አይተዋል፣ ብዙ መከራ አልፏል። እና ያንም እንደጠቀሹ ተራራውም ደግሞ በጣም አስቸጋሪ ነው። አስቸጋሪ በመሆኑ እና ሊገባበት እሱ ጋር ለመድረስ ሌሎችን ተራሮች አልፎ የሚኬድበት ቦታ ስለሆነ ነው እኛ ጄኔሬሽን ሊደርስ የቻለው እና ያ ራሱም የሚያስደንቅ ታሪክ ነው ማለት ነው። አቡነ ገሪማ ወንጌሉን በአንድ ቀን ነው የተረጎሙት ይላል እና እንዴት ነው እሱስ? በጣም ጥሩ ነጥብ ነው። ይልቅ የላሊበላም እንደዛ አይነት አፈ ታሪክ አለው አይደለም እና ዋናው ቁም ነገር ምንድን ነው የሚሉት አንቺ ያልሹ ኤክስቴንድድ የሆነና ምን ይሆናል በአንድ ቀን ብቻ ሳይሆን እግዚአብሔር መጽሐፉን ጽፈው እስከሚጨርሱ ድረስ ፀሀይ እንዳትጠልቅ አደረጋት ይላሉ እና ዋናው ቁም ነገር ምንድን ነው በአጭር ጊዜ ውስጥ መጠናቀቅ እንዳለበት አምነው የተነሱበት ታላቅ ፕሮጀክት መሆኑን ነው የሚያሳየው እግዚአብሔር ፀሀይ እንዳትጠልቅ አደረገች ሲሉ ምንድን ነው በጣም የተቀደሰ የተከበረ መጽሐፍ ያደርጉታል ማለት ነው። ማጂክ ማጂክ ነው መጽሐፉ። ያድናል ይፈውሳልም ይባላል። ታላቅ ቅርስ፣ የሀገራችን ቅርስ ነው ማለት ነው። ግን ግዕዝ ያኔ ሕዝቡ የሚናገርበት ቋንቋ ነበር ማለት ነው። ወደ ግዕዝ የተረጎምበት ምክንያት ዛን ጊዜ ግዕዝ ሕዝቡም የሚጠቀምበት ነው። በኋላ ደግሞ ያው በቤተ ክርስቲያን ብቻ ተወሰነ እንጂ መጀመሪያ የሕዝቡ ቋንቋ የግዕዝ ቋንቋ ነበር ማለት ነው። ያው ግዕዝ ደግሞ እንደምናውቀው ግዕዝ ማለት ነፃ ማለት ነው። እሁድ ማለት ነው እና የነፃ ህዝቦች ቋንቋ በአንድ ጎሳ ብቻ ልትለዩ ወይም ልትወስኙ የማትችዩ ታላቅ ቋንቋ ነበረ፣ እና በእሱ ነው የተተረጎመው። እኔ ሁልጊዜ እላለሁ፣ ከዚህ በፊትም በጻፍኩት መጽሐፍ ጠቅሻለሁ። እነዚህ የመጡት ቅዱሳን የተለያየ ቋንቋ በጣም የዳበረ ቋንቋ ያላቸው ሰዎች ናቸው። ግን እዚህ መጥተው የራሳቸውን ቋንቋ እኛ ላይ ኢምፖዝ አላደረጉም። አሁን የገሪማ ወንጌሎች የሚባሉት እነሱ ብቻ አይደሉም። ሌላ ብዙ መጽሐፍት በተለይ ከአብያተ ክርስቲያናት ከክርስትና ሃይማኖት ጋር የተያያዙ ሌሎችም የተተረጎሙ አሉ። እሱ ብቻ አይደለም እና በዛ በትርጉም ስራ ጋር የምናያይዘው ምንድን ነው? እውቀት ገዳማት የእውቀት ማፍለቂያ ማሰራጫ መሆናቸውንም የሚያስረግጥ ነው ማለት ነው። ሌላ ቅድም ያልጠቀስኩልሽ ምንድን ነው፣ እነዚህ የገሪማ ወንጌሎች የሚባሉት ኢለስትሬትድ ናቸው። ስዕል፣ ስነ ጥበብ አላቸው፣ ስዕል አላቸው። ውስጣቸው ጽሑፍ ብቻ አይደለም፣ አርትም አለ እና ይሄ አርትም ደግሞ ብዙዎቹ አርት ሂስቶሪያን መጀመሪያ ይሄ ዘ ኦልደስት አርት ኢትዮጵያ ውስጥ እንደነበረ እና ከዛ አርት እንግዲህ ስታይሉ የአሳሳሉ ሁኔታ የሚጠቀሙበት ቀለም ከጊዜ ወደ ጊዜ እየተቀያየረ ስለሚመጣ እነዚህ የአርት ባለሙያ ሰዎች ባዩት ጊዜ እነሱም ራሳቸው የዚህ አይነት አሰራር ንድፍ፣ የስዕል አሰራር በጣም እንት ነው እያሉ ይናገሩ ነበር። ካርቦን ዴቲንጉ ከመደረጉ በፊት እድሜን መገመት መቻል፣ ከሱ በፊት በስታይሉ ብቻ እያዩ ያጠማመጣቸው፣ የልብሳቸው፣ የቀለሙ አጣጣን በሱን በማየት እድሜ ሊታመኑ ይችላሉ እና እነሱም መስክረው ነበረ። በተለይ ሜሪሊን ሆልድማን የምትባል በጣም የታወቀች አፍሪካን ዛይን የሚል መጽሐፍ እና ኤግዚቢሽን ዋሽንግተን ዲሲ ተካሂዶ ነበረ። እና የዛ ኤግዚቢሽን ዋና ዓላማ በየአብያተ ክርስቲያኑ በየገዳማቱ ያሉትን የተለያዩ የመጽሐፍ ውስጥ ያሉ ስዕሎች፣ የግርግዳ ስዕሎች በሙሉ ሰብስበው ኤግዚቢሽን የታየበት ነበረ። በጣም ብዙ አድናቆት ያተረፈ በአስራ ዘጠኝ መቶ ዘጠና ውስጥ የተካሄደ። እሺ እንግዲህ ዶክተር አየለ በከሬ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። እኔም እድሉ ስለተሰጠኝ እጅግ በጣም አመሰግናለሁ። አዳነችንና እንግዳዋን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።